የአሜሪካ ድምጽ ነው። በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ግንቦት 19 2014 ዓ ም ምሽት ዝግጅታችን ጀመረ። እስከ ትላንት ድረስ 16 ጋዜጠኞች በሕገ ወጥ መንገድ ታስረዋል ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ሁሉም በአስቸኳይ እንዲፈቱ ሲል ዛሬ ባወጣው መግለጫ አስታወቀ። ጋዜጠኛ ተመስገን ዛሬ ግንቦት 19 2014 ፌደራል መጀመሪያ ደረጃ አራዳ ከሰዓት ቀርበዋል። ፖሊስ እንግዲህ ቀርቦ አቶ ተመስገን እንኳን ተጠርጥሮ እንደያዛቸው በፍርድ ቤቷ አስረድቷል። ፌደራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጊዜ ቀጠሮ ችሎት የቀረበው እና ተጠርጥሮ የተያዘበት ዋና ምክንያት የገለጹት በክስና በጥብጥ በማስነሳት ነው የሚለው የታሳሪ ጋዜጠኞች ጠበቆች በክሱ ዙሪያ ከተናገሩት የተቀነጨበው ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በእነ አቶ ጌታቸው አሰፋ የክስ መዝገብ ስር ያሉ ተከሳሾች የዋስትና ጥያቄ ውድቅ መደረጉን እንዲሁም በዓለም አቀፉ የቀይ መስቀል ኮሚቴ ግጭት በተቀሰቀሰባቸው አካባቢ እያደረጋቸው ያሉትን ድጋፎች የሚመለከቱ ዘገባዎችም በምሽቱ ተካተዋል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾች ጥያቄዎቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራሳት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን ሴቶች ማህበረሰብ አንቂ አሚራ ኦስማን ሀመድ በአስቸጋሪ ሁኔታ ውስጥ የሰብአዊ መብት ግንባር ቀደም ተከላካይ አሸናፊ የሆና መመረጧን ዓለም አቀፉ ድርጅት ዛሬ ባወጣው መግለጫ አስታውቀዋል። በአርባዎቹ አመታት ውስጥ የምትገኘው አሚራ ለሁለት አስርተ አመታት ለሱዳን ሴቶች መብት ስትሟገት የቆየች ሲሆን በዚህ አመት በሱዳን የተካሄደውን መፈንቅለ መንግስት ተከትሎ በተነሳው ህዝባዊ ተቃውሞ ሳቢያ ታስራለች። አሚራ በዚህ አመት እንደ ኤሮፓ አቆጣጠር የ2022 የዓለም አቀፍ የሰብአዊ መብቶች ግንባር ቀደም ተከላካይ አሸና አሸናፊ በመሆን ከአፍጋኒስታን፣ ቤላሩስ፣ ዚምባብዌ እና ሜክሲኮ ከተመረጡት አንዷ ሆናለች። አሚራ እንደ ኤሮፓ አቆጣጠር በ209 የሴቶች ጭቆና ይብቃ የሚል ንቅናቄ መጀመሯ ተነግሯል። ባለፉት አስርት ዓመታት ውስጥም በተለያዩ ጊዜያት እየታሰረች መፈታቷ ተገልጿል። ባለፈው ጥር ወር 30 የሚደርሱ ፊታቸውን የተሸፈኑ ታጣቂዎች ካርቱም ከሚገኘው መኖሪያ ቤቷ በሌሊት አፍነው ወዳልታወቀ ቦታ እንደወሰዷትም ተመልክተዋል። የሴኔጋል ፕሬዚደንት ማኪሳል ባለፈው ረቡ አንድ ሆስፒታል ውስጥ በደረሰ እሳት አደጋ ህይወታቸውን ካጡ 11 አዲስ የተወለዱ ጨቅላ ህጻናት ሞት ጋር በተያያዘ የጤና ሚኒስትራቸውን በትናንትና ውለት አባረዋል። ሚኒስትሩ የተባረሩት የጤና ተቋማቱ ከቅርብ ጊዜ ወዲህ እየተዳከሙ በመምጣት ለእንደዚህ አይነቱ አደጋ የሚያጋልጡ ሆነዋል በሚል መሆኑ ተመልክቷል። ህጻናቱ የሞቱት ከአገሪቱ ዋና ከተማ በስተምስራቅ 120 ኪሎ ሜትር ርቀት ላይ ቲቫኡና በተባለች ከተማ በሚገኝ ማሜ አብዱ አዚዝ ሲዳባክ በተባለ ሆስፒታል የህጻናት ህክምና መስጫ ክፍል ውስጥ መሆኑም ይታወሳል። የኢራቅ ህግ አውጪ ምክር ቤት አባላት ከእስራኤል ጋር ንግድን ጨምሮ የሚደረግ ማንኛውንም ግንኙነት የሚወነጅል ህግ ትናንት ሐሙስ ማውጣታቸው ተነገረ። 329 አባላት ካሉት ምክር ቤት በ275 ድምፅ የጸደቀው ህግን ተላልፎ ከእስራኤል ጋር ግንኙነት የሚያደርግ ማናቸውም ሰው በሞት ወይም በዕድሜ ልክ እስራት ሊቀጣ እንደሚችል ተገልጿል። ውሳኔውን ተከትሎ ተሰሚነት ያላቸው የሺአ ሃይማኖት መሪ ሙክታዳ አልሳዳር ኢራቃውያን አደባባይ በመውጣት ውሳኔውን እንዲደግፉ ጥሪ አቅርበዋል። ጥሪውን የተቀበሉ በመቶዎች የሚቆጠሩ ሰዎች በማዕከላዊ ባግዳድ በመውጣት የጸረ እስራኤል መፈክሮችን ሲያሰሙ እንደነበር ተገልጸዋል። እስራኤል ከተመሠረተችበት እንደ ኤሮፓ አቆጣጠር 1948 አንስቶ እውቅና ያልሰጠቻት ኢራቅ ከእስራኤል ጋር ምንም አይነት የዲፕሎማሲ ግንኙነት የሌላት በመሆኑ ውሳኔው ተግባራዊ የሚሆንበት መንገድ ግልጽ አለመሆኑ ተመልክቷል። ዩናይትድ ስቴትስ ውሳኔው እጅግ ያሳሰባት መሆኑን አስታውቃለች። የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ ውሳኔው ሀሳብን በነፃነት መግለጽን አደጋ ላይ የሚጥልና ጸረ ሴማዊነትን የሚያበረታታ ከመሆኑም ሌላ ይህ ህግ የኢራቅ አጎራባች አገሮች ከእስራኤል ጋር መልካም ግንኙነት ለመመስረትና ለሰዎችም አዳዲስ እድሎችን ለመፍጠር ከገነቡት ድልድይ ጋር የተቃረነ ነው ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቱርክ በቀጠናው የእስላማዊ መንግስት ቡድን መሪ የሆነውን አቡ አልሐሰን አልሐሻሚ አልቋራሺን በቁጥጥር ስር ማዋሏን አስታወቀች። ዜናው ትናንት ሐሙስ ያሰራጨው የቱርክ ኦዳ ቲቪ አልቋራሺ የተያዘው ቱርክ መዲና ኢስታንቡል ውስጥ በሚገኘው አንድ መኖሪያ ቤት ውስጥ የቱርክ ፖሊሶች ያለምንም ተኩስ ልውውጥ ባደረጉት ድንገተኛ ወረራ መሆኑን አስታውቀዋል። የእስላማዊ ቡድን መሪ ምርመራ እየተደረገለት ሲሆን፣ የቱርክ ፕሬዚደንት ጣይብ ኤርዶገን በሚቀጥሉት ቀናት ውስጥ በቁጥጥር ስር የመዋሉን ዜና ይፋ እንደሚያደርጉ ዘገባው አመልክተዋል። ስማቸውን ያልገለጹ ሁለት የቱርክ ባለሥልጣናት ለብሉምበርግ የዜና ማሰራጫ የአልቋራሺ መያዝን a rega የዩናይትድ ስቴትስ ባለስልጣናት ግን ስለ ጉዳዩ ጥንቃቄን መርጠዋል። የፔንታገን ቃል አቀባይ ጆን ከርቢ ትናንት አሙስ ለጋዜጠኞች በሰጡት መግለጫ ጉዳዩን ቀኑን ሙሉ ሲከታተሉት የዋሉት መሆኑን ጠቅሰው፣ ይሁን እንጂ ስለ አልቋራሺ የተባለውን ሪፖርት ማረጋገጥ አልቻልንም ብለዋል። የእስላማዊ መንግስት ቡድኑ ባለፈው መጋቢት አልቋራሺ መሪውን አድርጎ የሾመው የዩናይትድ ስቴትስ ልዩ ኃይል ባለፈው የካቲት በሰሜን ምዕራብ ሶሪያ ባደረገው ጥቃት የቡድኑን የቀድሞ መሪ ከገደለ በኋላ መሆኑን ተመልክተዋል። ዩናይትድ ስቴትስ ቴክሳስ በሚገኝ አንድ ትምህርት ቤት ውስጥ 19 ህጻናትና ሁለት መምህራንን ጨምሮ 21 ሰዎች ከተገደሉበት ጥቂት ቀናት በኋላ ዛሬ አርብ እዚያው ቴክሳስ ሂውስተን ውስጥ ብሔራዊ የመሳሪያ ማህበር አመታዊ ጉባኤውን እያካሄደ መሆኑ ተገለጸ። የቴክሳስ አገረ ገዢ ግሬግ አቦት በጉባኤው ላይ ንግግር ያሰማሉ ተብሎ የተጠበቀ ቢሆንም ወደዚያ ከማምራት ይልቅ ግድያው ወደ ተፈጸመበት ዩቫልዲ እንደሚያቀኑ ተገልጿል። አገረ ገዢው በማህበሩ ስብሰባ ላይ በቪዲዮ የተቀረጸ መልእክታቸውን እንደሚያስተላልፉ ዳላስ ሞርኒንግ ኒውስ ዘግበዋል። የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለሶስት ቀናት በሚቆየው ጉባኤ ላይ ተገኝተው ንግግር እንደሚያሰሙ በመርሃ ግብሩ ላይ አሁን ድረስ የተካተተ መሆኑም ዘገባው አመልክቷል። ይህ በእንዲህ እንዳለም የቴክሳስ ሕግ አስከባሪዎች ባለፈው ማክሰኞ በ18 ዓመቱ ወጣት የጅምላ ግድያው በተፈጸመበት ወቅት በስፍራው ተገኝተው ስለሰጡት ምላሽና በቦታው ለመድረስ ስለወሰደባቸው ጊዜ ጠንካራ ጥያቄዎች እየገጠማቸው መሆኑ ተገልጿል። ባለስልጣናቱ እንደተናገሩት የሁለተኛ ደረጃ ትምህርቱን ያቋረጠው አጥቂው ራሞስ በመጀመሪያ ደረጃ ትምህርት ቤት ውስጥ ሆኖ 21 ሰዎችን ለመግደል ከ40 ደቂቃ እስከ አንድ ሰዓት ያህል መቆየቱ ተነግረዋል። የዩክሬኑ ፕሬዚደንት ቮሎድሚር ዘለንስኪ በሚያስተላልፉት ዕለታዊ መልእክታቸው ሩሲያ በዩክሬናውያን ላይ የዘር ማጥፋት ፖሊሲዋን በግልጽ እያካሄደች ነው ሲሉ በዛሬው ዕለት ተናገሩ። ዓለም ሩሲያን ጥንካሬ ባሽጣት ኖሮ ጦርነቱን ማቆም ይቻል ነበር ያሉት ዘለንስኪ ሩሲያ ለአውሮፓ ከምታቀርበው ነዳጅ በየቀኑ በቢሊየን የሚቆጠር ዩሮ እያገኘች ነው ብለዋል። የአውሮፓ ሕብረት አባላት ሩሲያ ላይ እንዲጣል ስድስት ጉዳዮችን ባካተተው ማዕቀብ ከስምምነት ለመድረስ እየሞከሩ ነው። ዩክሬን ነፃ አገር ስለሆነች ጨርሶ አትሰበርም ያሉት ዘለንስኪ ይልቁንም አሁን ያልተመለሰው ጥያቄ ትርጉም አልባ በሆነው ጦርነት ህዝባችን ለነፃነቱ የሚከፍለው መስዋዕትነት ምን ይሆናል የሚለው ነው ሲሉ ጠይቀዋል። በሰሜን ምስራቅ ዩክሬን ወደ ሩሲያ ድንበር አቅጣጫ የተገፉት የሩሲያ ኃይሎች መልሰው ለማጥቃት በዝግጅት ላይ በመሆናቸው ሦስት ወር የዘለቀው ጦርነት በቅርብ የሚያበቃበት ሁኔታ ግልጽ አለመሆኑን ምዕራባውያን ባለሥልጣናት ይናገራሉ። ከባድ ውጊያ በሰሜንና ምስራቅ ከተሞች እየተካሄደ ሲሆን የዩክሬን ሁለተኛዋ ትልቅ ከተማ በሆነችው ካርቪቭ የሚገኙ ባለስልጣናት ትናንት አሙስ ሩሲያ ባደረሰችው ድብደባ ቢያንስ ሰባት ሰላማዊ ሰዎች መገደላቸውና 17 ሰዎች መቁሰላቸውን ገልጸዋል። በካርኪቭ ያሉ የአይንማኞች የሩሲያ ኃይሎች በከተማው በስተሰሜን ያላቸውን ይዞታ ለማጠናከር በተከታታይ በሚያደርጉት ተኩስ ፍንዳታዎችን ይሰሙ እንደነበር ተናግረዋል። ምንም እንኳ የሩሲያ ኃይሎችን ወደ ኋላ መግፋት የተቻለ ቢሆንም ሩሲያውያኑ መልሰው ለማጥቃት ከፍተኛ ሙከራ እያደረጉ መሆኑን ባለሥልጣናቱ ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅተዋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናዎቹ እናመሰግናለን በ በ19 25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 19 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት በድጋሚ ለማስታወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ አት ቪኦኤ አማሃሪክ ላይ በቀጥታ እየተላለፍን እንገኛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። እስከ ትላንት ድረስ 16 ጋዜጠኞች በህገወጥ መንገድ መታሰራቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጾ ሁሉም የሚዲያ አካላት በአስቸኳይ እንዲፈቱ ሲል ዛሬ ባወጣው መግለጫ ጠየቀ። ከመግለጫው ጋር በተያያዘ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢሰመኮ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ ዋጌታቸው በእስር ላይ የሚገኙ ጋዜጠኞችና ሌሎች የሚዲያ ሰራተኞች ሰብአዊ መብታቸው ሊጠበቅ እንደሚገባና መጠየቅ ካለባቸውም በመገናኛ ብዙሀን ሕግ መሰረት እንደሆነ ገልጸዋል። ዘ ዜና በትላንትናው ዕለት በቁጥጥር ስር የዋሉት የፍትህ ማኔጂንግ ዳይሬክተር ተመስገን ደሳለኝና የኢትዮ ፎረም አዘጋጅ ያየሰው ሽመልስ ዛሬ ፍርድ ቤት ቀርበው ተለዋጭ ቀጠሮ እንደተሰጠባቸው ጠበቆቻቸው ገልጸዋል። ይህ በእንዲህ እንዳለ ሰንቦቱ አህመድ የተባለች የኤፍቢአይ የቴሌቪዥን ጋዜጠኛም ትላንት አመሻሽ ላይ በፖሊስ መያዟን የጣቢያው ዳይሬክተር ተናግረዋል። የሚዲያ ባለሙያዎች መታሰር እንደሚያሳስባቸው ዩናይትድ ስቴትስን ጨምሮ የተለያዩ አካላት የገለጹ ሲሆን በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ ትላንትና ምሽት ለኢቢሲ በሰጡት ማብራሪያ የሚዲያ ባለሙያዎች እስር ከሕግ ማስከበር እርምጃ ጋር የተያያዘ መሆኑን ነው የተናገሩት። ኬኔዲ አባተ ተጨማሪ አለው። የፍትህ መጽሔት ማኔጂንግ ዳይሬክተር ጋዜጠኛ ተመስገን ደሳለኝና የኢትዮ ፎረም አዘጋጅ ያየሰው ሽመልስ ትናንት በአዲስ አበባ መታሰራቸውን ተከትሎ በአጠቃላይ በእስር ላይ የሚገኙ ጋዜጠኞችና የሚዲያ ሰራተኞች 16 መድረሳቸውን የገለጹት የኢትዮጵያ ሰብዓዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የሚዲያ ባለሙያዎች መታሰራቸው በተለይ የሚዲያ ህጉን የሚጻረር እንዲሁም መዘዙ ከመገናኛ ብዙሀን ምህዳርና ሀሳብን ከመግለጽ ነጻነት ጋር የሚቃረን በመሆኑ አስደንጋጭ ነው ማለታቸውን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። ከመገናኛ ብዙሀን ህግ ጋር በተጻረረ መልኩ ለፍርድ ሳይቀርቡ ረዘም ላለ ጊዜ በእስራት ማቆየት ያሉበትን ቦታ አለመግለጽና መደበኛ ባልሆነ እስር ቤት ማሰር ሁኔታውን እንደሚያባብስም የገለጹት ዋና ኮሚሽነሩ ሁሉም የሚዲያ አካላት በአስቸኳይ እንዲፈቱ መጠየቃቸውንም መግለጫው አክሏል። ከመግለጫው ጋር በተያያዘ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው በእስር ላይ የሚገኙ ጋዜጠኞችና ሌሎች የሚ ያ ሰራተኞች ሰብአዊ መብታቸው ሊጠበቅ እንደሚገባና መጠየቅ ያለባቸውን በመገናኛ ብዙሀን ህግ መሰረት እንደሆነ ገልጸዋል። እየጠየቅን ነው። ያው አንደኛ ለረጅም ጊዜ በቅድመ ክስ ሁኔታ በቅድመ ክስ እስር እንዳይቆዩ ያሉበት ቦታ ለቤተሰቦች እንዲታወቅ፣ ከመደበኛ ማቆያ ቦታዎችና እስር ቤቶች ውጪ ባሉ ቦታዎች እንዳይያዙ እንዲሁም በአስራ ሁለት ሰላሳ ስምንት አንድ አዋጅ ቁጥር አስራ ሁለት ሰላሳ ስምንት ሚዲያ ህግ ብለን የምንጠራውን በተለምዶ እሱም በርጣፈ መልኩ እንደሆነ ጋዜጠኞችና የሚዲያ ሰራተኞች ሊጠየቀው የሚገባው የሚል ነው። በተያያዘ ዜና በትናንትናው ዕለት በቁጥጥር ስር የዋሉት የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝና የኢትዮ ፎረም አዘጋጅ የአየሰው ሽመልስ ዛሬ ፍርድ ቤት መቅረባቸውን ጠበቆቻቸው ለአሜሪካ ድምፅ ገልጸዋል። ፖሊሶች ዛሬ ጠዋት ላይ የጋዜጠኛ ተመስገንን ቢሮ ከበረበሩ በኋላ ከሰዓት ፍርድ ቤት እንዳቀረቡት የገለጹት የጋዜጠኛው ጠበቃ ሄኖክ አክሊሉ ጋዜጠኛው ሁከትና ብጥብጥ በማስነሳት ወንጀል እንደተጠረጠረ ፖሊስ ለፍርድ ቤቱ መግለጹንና የግራ ቀኙን ክርክር የተመለከተው ፍርድ ቤቱ ለቀጣዩ ሰ መጋቢት ሀያ ሁለት ተለዋጭ ቀጠሮ መስጠቱን ተናግረዋል። ጋዜጠኛ ተመስገን ደሳለኝ ዛሬ ግንቦት አስራ ዘጠኝ ሁለት አስራ አራት ዓመት ፌዴራል መጀመሪያ ደረጃ አራዳ መድብ ችሎት ከሰዓት ቀርበዋል። ፖሊስ እንግዲህ ቀርቦ አቶ ተመስገንን በምንጠርጥረው እንደያዛቸው ለፍርድ ቤቱ አስረድቷል። ያለው ነገር ምንድነው ያው አቶ ተመስገን ደሳለኝ ሚዲያ ተጠቅመው እንደዚሁም በዩቲዩቦች እየቀረቡ እውቀትና በትብቅ በሀገሪቱ ላይ ለማስመሳት የሚቀስቅሰዋል የሀገር መከላከያ ሰራዊት ለእምነት እንዳይኖረው አድርገዋል፣ እና በዚህ ጠርጥሬያቸዋለሁ። ስለዚህ የአቶ ተመስገን ደሳለኝን ምርመራ እንዳታራቧቸው አስራ አራት ቀን ይስጠኝ ብለዋል፣ ፍርድ ቤት ማለት ነው። በዚህ ላይ እንግዲህ ከአቶ ተመስገን ጋር ተነጋግሬ ምላሽ ና ቁ አንደኛ እሳቸው የወንጀል ተግባር ፈጽመዋል እንኳን ቢባል ሚጠየቁ የሚገባው ከሚዲያ ጋር በተገናኘ ጋዜጠኞች የሚጠየቁበት ራሱ ለምሳሌ ህግ አለና በመገናኛ ብዙኃን አዋጅ መሰረት ነው እንጂ በመደበኛው የወንጀል ስነስርዓት ህግ አይደለም የሚል መከራከሪያ አስቻለሁ። ከዛ በተረፈ እንግዲህ የጊዜ ቀጠሮ ጥያቄውን በተመለከተ ይሰባሰባሉ የተባሉት ማስረጃዎች የኢትዮ ፎረም አዘጋጅ ያየሰው ሽመልስም በተመሳሳይ ሁከትና ብጥብጥ በማስነሳት በፖሊስ ተጠርጥሮ ዛሬ ረፋድ ላይ ፍርድ ቤት መቅረቡን የገለጹት ጠበቃው ታደለ ገብረ መድኅን ፍርድ ቤቱ ፖሊስ ከጠየቀው የአስራ አራት ቀን ቀጠሮ አስሩን መፍቀዱን ተናግረዋል። ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጊዜ ቀጠሮ ችሎት የቀረበው እና ተጠርጥሮ የተያዘበት ዋና ምክንያት የገለጹት ሁከትና ብጥብጥ በማስነሳት ነው የሚለው አንደኛ፣ ሃይማኖት ከሃይማኖት ጋር ለማጣላት፣ ሁለተኛ ደግሞ ሚዲያ ኢንተርቪው በማድረግ በሶስተኛ ህዝብና መንግስት እንዲጋጭ በማድረግ የሚል ነው እና እነዚህን ድርጊቶች ስለሰሩ ለማጣራት ጊዜ ቀጠሮ አስራ አራት ቀን ነበር የተጠየቀው። ከተጠየቀው አስራ አራት ቀን የተፈቀደላቸው አስር ቀን ነው። ሊፈቀድላቸው አይገባም ተብሎ በየሀገር ውስጥ ህጎች ላይ ዓለም አቀፍ ህጎችን በመጥቀስ ነበር ክርክር የተደረገው እና ይህን ክርክር የደረገኝ ክርክር ከሰማ በኋላ ነው አስር ቀን የተፈቀደው ለግንቦት 29። ይህ በእንዲህ እንዳለ ሰቦንቱ አህመድ የተባለች የኤፍአይቢ ቴሌቪዥን የኦሮምኛ መዝናኛ ጋዜጠኛም ትናንት አመሻሽ ላይ በፖሊስ መያዟን የጣቢያው ዳይሬክተር ታየለሚ ለቪኦኤ ገልጸዋል። ሰቦንቱ አህመድ የኤፍአይቢ ቴሌቪዥን የመዝናኛ ፕሮግራም አዘጋጅ ነች። ጥሩ የሚዲያ የጋዜጠኝነት ሙያ ያላት ጋዜጠኛ ነች። ትናንትና ከስራዋ ወጥታ ወደ ቤቷ እየገባች ታለች። ማታ ላይ መንገድ ላይ ጠብቋት ፖሊሶች ይዘዋታል። ከዛ በኋላ ለቡ ፖሊስ ጣቢያ ነው ይወስዳት። እዛ ነች ያለች። ዛሬ ጠዋት ሄደን ጠይቄናት ነበር። ስንጠይቃት ምንም አልተሰ አልተነገረኝ የተጠረጠርኩበት ቢያዝኩበት ምክንያት ምንም አልተነገረኝም አለች። ሄደን ፖሊስ ወንጀል ምርመራ ስድስት እንጠይቃቸው፣ እኛ ከሌላ ቦታ ለሚያ ፖሊስ ኮሚሽን ነው በአደራ እኛ ጋር ተጠመጡኝ ያህል ፈለግናት። እነሱ ናቸው የኦሮሚያዎች ናቸው ያሉት። እስቲል ምንም ወደ ፍርድ ቤትም አላቀረቧትም እዛው ለቡ ፖሊስ ጣቢያ ነች ያለች ማለት ነው። ከጋዜጠኞችና ሌሎች የሚዲያ ሰራተኞች መታሰር ጋር በተያያዘ ከመንግስት አካል መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁንና በፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የኦፕሬሽን ዋና መምሪያ ኃላፊ የሆኑት አቶ ሙሊስ አብዲሳ ትናንት ምሽት ለኢቢሲ በሰጡት ማብራሪያ የሚዲያ ባለሙያዎች እስር ከህግ ማስከበር እርምጃ ጋር የተያያዘ መሆኑን ነው የተናገሩት ተናገሩት። ህግ ማስከበር ሲባል ብሔርን አይለይም፣ ሃይማኖትንም አይለይም፣ የፖለቲካ ስታተስን አይለይም። ሚዲያ አክቲቪስት፣ ማንም ማንም ይሁን ሶሻል ስታተሱ፣ ሃይማኖቱ ምንም መሰረት አያደርግም። ህግ ለሁሉም እኩል ነው። እንደ ፖሊስ ደግሞ ሙያዊ ነፃነትን ጠብቀን የምርመራ ስራ ጥቆማ ሲደርሰን በየትኛውም አካል ላይ የህግ ማስከበር ስራ እየተሰራ ነው የሚገኘው። እንደሚታወቀው በአሁኑ ሰዓት ብዙ የሚዲያ ተከታይ ያላቸው ሰዎች ብሔርን ከብሄር የሚያጋጩ ሃይማኖትን ከሃይማኖት የሚያጋጩ ጥርጣሬን የሚፈጥሩ የህዝቦቻችንን አጠቃላይ የኢትዮጵያን ህዝብን አብሮነት የሚፈታተኑ እነሱ ጥቅም የሚያገኙበትን በሚዲያ ካምፔን የሚያደርጉት የሽብር ድርጊት ውስጥ የተሳተፉትን ሰዎች በማስረጃ ላይ ሆነን መረጃ በመሰብሰብ ህግ ቁጥጥር ስር በማዋል ወደ ህግ እያቀርብን ነው ያለ ነው የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ግን የሚዲያ ባለሙያዎች እስር ሀሳብን በነጻነት ከመግለጽ ያለፈ ትርጉም ያለው በመሆኑ ጥንቃቄ ሊደረግበት ይገባል ይላሉ በተለይ ደግሞ የሚዲያ አባላት እስር ከሚዲያውም መናገር ነጻነት ከራስን በነጻነት መግለጽ ማስቀመጥ ጋር ባል ለሰል ሌሎች ማህበረሰቦችን ክፍል የመንካት አዝማሚያ ስላለው የሚዲያ አባላት እና ሰራተኞችን በተለይ የሚመለከቱ ክሶች እና ሀሳቦች ላይ ከፍተኛ ጥንቃቄ ያስፈልጋል ነው። ከኢሰመኮ በተጨማሪ ሌሎች አካላትም ከሰሞኑ ባወጧቸው መግለጫዎች በኢትዮጵያ ያለው የሚዲያ ባለሙያዎች መታሰር ጉዳይ እንደሚያሳስባቸው መግለጻቸው የሚታወቅ ነው። ከእነዚህም መካከል ዩናይትድ ስቴትስ የምትገኝ ሲሆን የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የኢትዮጵያ መንግስት ለፕሬስ ነፃነት ጥበቃ እንዲያደርግ ጥሪ ማቅረባቸውን አሶሺትድ ፕሬስ መዘገቡ ይታወሳል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ደግሞ የኢትዮጵያ ባለስልጣናት በመገናኛ ብዙሃን ላይ ያደርጉታል ይገባታል ያለውን የማሸማቀቅ እርምጃ ማቆም አለባቸው ሲል አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይር ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። አቶ ጌታቸው አሰፋ የክስ መዝገብ ስር ያሉ ተከሳሾች የዋስትና ጥያቄ በሰበር ውድቅ ተደርጓል። የዋስትና ጉዳያቸው በተለያዩ ፍርድ ቤቶች ሲያከራክር የቆየው በቀድሞ የመረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ ስም በሚጠራ መዝገብ የተከሰሱ ተከሳሾች የዋስትና ይግባኝ አቤቱታ በአብላጫ ድምፅ ውድቅ ተደርጓል። ተከሳሾቹ ጉዳያቸውን በማረሚያ ቤት ሆነው እንዲከላከሉም ብይን ተሰጥቷል። ች ጠበቆች በበኩላቸው የሰበር ሰሚ ችሎቱ ብይን ተከሳሾች የመከላከያ የመከላከያ ቤቶታቸውን ማስረጃዎቻቸውን አዘጋጅተው ለማቅረብ አስቸጋሪ እንደሚያደርግባቸው ገልጸዋል። የዛሬውን ችሎት ብሎ የተከታተለው ዘጋቢያችን ገብረ ሚካኤል ገብረ መድህን ዝርዝራለሁ። በቀድሞ የመረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋስም በሚጠራው መዝገብ በወንጀል የተከሰሱና በአሁኑ ሰዓት ጉዳያቸውን በመከታተል ላይ የሚገኙ አስራ አራት ተከሳሾች በቀድሞው የብሔራዊ መረጃና ደህንነት አገልግሎት ምክትል ኃላፊና የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል አቶ ያሬድ ዘሪሁን ስም ዋስትና እንዲሰጣቸው ለሰበር ሰሚ ይግባኝ አቅርበው ጉዳያቸውን በመከታተል ላይ ነበሩ። በእነ አቶ ያሬድ ዘሪሁ መዝገብ ለሰበር የቀረበውን የዋስትና ጥያቄ መዝገብ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአብላጫ ድምፅ የዋስትና ጥያቄውን ትላንቱ ውድቅ አድርጎታል። በእነ አቶ ጌታቸው አሰፋ የክስ መዝገብ ከተከሰሱት አስራ ስድስት ተከሳሾች ውስጥ የአራቱ የሕግ ጠበቃ የሆኑት የችሎቱን ሂደት ለአሜሪካ ድምፅ ያብራሩት አቶ ክፍላይ መሀሪ ፍርድ ቤቱ በመጨረሻ የሰጠውን ውሳኔ ነግረውናል። ሰበር ሰሚ ችሎቱ አምስት ዳኞች ያሉት ሁለቱም ዋስትናውን መከልከል የለበትም የሚል አቋም አላቸው። ሶስቱ ዋስትናውን መከልከል አለበት የሚል አቋም ስለያዙ ለዚህም የፍርድ ቤቱ ተገቢ ስልጣን አለው ይሄን ለመገደል አንደርዳሪ አለ። ስለዚህ በአብላጫ ድምጽ የተወሰነ ውሳኔ ስለሆነ የዋስትና መብታቸው ተገድበዋል። ተከሳሾቹ ለሶስት አመት ተኩል ያህል በእስር የቆዩ ሲሆን መጀመሪያ ላይ ክስ የቀረበባቸው ዋስትና በሚያስከለክለው የሙስና ወንጀሎችን ለመቆጣጠር በወጣው አዋጅ ቁጥር 881/2007 መሰረት እንደነበር አቶ ክፍላይ መሐሪ ገልጸውልናል። ሆኖም በዚህ ላይ ረዥም ጊዜ የወሰደ ክርክር ከተካሄደ በኋላ ፍርድ ቤቱ ተከሳሾቹ እንዲከላከሉ ሲወስን አንቀጹ መቀየሩንም ይናገራሉ። የተቀየረው አንቀጽም ዋስትና የማያስከለክል በመሆኑ የዋስትና ጥያቄ አቅርበው የፌዴራል ከፍተኛ ፍርድ ቤት እያንዳንዳቸው ተከሳሾች ሰላሳ ሺህ ብር ዋስትና አስይዘው እንዲፈቱ ወስኖ ነበር። ነገር ግን አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ በማለቱ በሶስት ዳኞች የተሰየመው ችሎት በድምፅ ብልጫ የከፍተኛ ፍርድ ቤቱን ውሳኔ ሽሮ ዋስትናቸውን አግዶታል። አቶ ክፍላይ ከዚህ በኋላ ያለውን ሂደት ለአሜሪካ ድምፅ ሲያስረዱ ተከሳሾቹ የጠቅላይ ፍርድ ቤቱን ውሳኔ በመቃወም ለሰበር አቤቱታ አቅርበው እንደነበር ያስረዳሉ። ለሰበር ሰሚ ችሎት ያቀረብነውን አቤቱታ በመሰረቱ ዋስትና የሚያስከለክል በቂ ምክንያት ሳይኖር ነው የጠቅላይ ፍርድ ቤቱ የዋስትና መብቱን ገድቦ የስር ፍርድ ቤትን ውሳኔ የሻረው። እዛ ሲቀርቡ የነበሩትን መከራከሪያ ነጥቦች በመሰረቱ የህግ ጉዳዮች ሳይሆን የፖለቲካ መሰል ጉዳዮች፣ በተለይ ከስራ ባህሪያቸው ወይም ከሚሰሩበት የነበረውን የስራ አካባቢ ነበረ ከተባለው ያለፈው ስርዓት ያገለገሉበት ከተባለው ስርዓት ጋር የሚገናኙ ጉዳዮች ናቸው። በአብዛኛው ሲቀርበ የነበሩት ዋስትና የሚከለከለው ወንጀል ስረ ስርዓት ህጉ ስሳ ሰባት የሚባል አለ። እኛ ተከሳሽ መልሶ ሊቀርብ አይችልም ተብሎ ሲገመት ብቻ ነው። አቃቤ ህግ ለዚህ አቤቱታ የሰጠውን ምላሽም ነግረውናል። በአቃቤ ህግ በኩል ደግሞ እነዚህ ሰዎች የደህንነት ባለሙያዎች ናቸው። ራሳቸውን የመጋረድ ወይም ራሳቸውን በሌላ መልክ የማስመሰል ወይም ሀይድ የማድረግ ችሎታ አላቸው። ሲያገለግሉበት የነበረውን ስርዓት በጦር እየተዋጋ ያለ በመሆኑ ወደዛ ሊሄዱ ይችላሉ የሚሉ ነገሮች ነበሩ። በጠበቆቹ በኩል ቀርቦ የነበረውም የመከራከሪያ ምላሽ በተመለከተ በዝርዝር ያስረዳሉ በምትሰራው ስራ ምክንያት እና የሚከለከልበት አንዳችም ምክንያት የለም። እነዚህ ሰዎች ደግሞ ለረዥም ጊዜ ከስራው የቆዩ ናቸው። ይሄ ራስህን የመጋረድ ወይም ራስህን የመቀለል ጉዳይ አሁን ባለው ቴክኖሎጂ ደረጃ በእነሱ ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፉ የቀይ መስቀል ኮሚቴ ኢትዮጵያ ውስጥ ግጭት በተከሰተባቸው አካባቢዎች ልዩ ልዩ ድጋፎች እያበረከተ መሆኑን አስታወቀ። ለአብነትም በዚህ ሳምንት አምስተኛውን ዙር መድኃኒት፣ ምግብና ቁሳቁሶች የጫኑ የእርዳታ ተሽከርካሪዎች ትግራይ መግባታቸውን ገልጸዋል። በአፋር፣ አማራና ኦሮሚያ ክልልም ልዩ ልዩ ድጋፎችን እያበረከቱ መሆኑን የገለጸው ዓለም አቀፉ የቀይ መስቀል ኮሚቴ በቀጣይ የዘር ወቅት በመ ሆኑ በግብርናው ዘርፍ ላይ ያተኮረ ድጋፍ ለማድረግ መዘጋጀቱንም አስታውቋል። አዲስ ቸኮል ተጨማሪ ያለው አለም አቀፉ የቀይ መስቀል ኮሚቴ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር በሀገሪቱ ግጭት ባለባቸው አካባቢዎች ድጋፎች ማድረጋቸውን አስታውቋል። የኮሚቴው የኢትዮጵያ ቅርንጫፍ የሕዝብ ግንኙነት ኃላፊ ፓትሪክ መጌቫርድ ለአሜሪካ ድምፅ በሰጡት ቃል በትግራይ፣ አፋር፣ አማራና ኦሮሚያ ክልሎች ልዩ ልዩ ድጋፎችን እያበረከቱ መሆናቸውን ተናግረዋል። ለአብነት የጠቀሱትም በዚህ ሳምንት ወደ ትግራይ የላኩት አምስተኛ ዙር እርዳታ የጫኑ ተሽከርካሪዎች መቀሌ መድረሳቸውን ነው። በግጭት ምክንያት ሰለባ ለሆኑ ልዩ ልዩ ድጋፎች ማድረጋችንን ቀጥለናል። ለምሳሌ ሰብዓዊ ድጋፍ በአፋር በኩል እንዲያልፍ በቅርቡ ስምምነት ከተደረገ ወዲህ በዚህ ሳምንት ልዩ ልዩ ድጋፎችን የጫኑ ተሽከርካሪዎች ለአምስተኛ ጊዜ ወደ ትግራይ ልከናል መድኃኒቶችን የውሃ ማከሚያዎችን ለቤተሰብ የሚያስፈልጉ ልዩ ልዩ ቁሳቁሶችን አድርሰናል የህክምና ቁሳቁሶችን ለሁለት የጤና ጣቢያዎችና ሁለት ሆስፒታሎች አድርሰናል ቃል አቀባይ ወደ ትግራይ ክልል ወስደው ካበረከቷቸው ድጋፎች የተወሰኑት ከኢትዮጵያ መንግስት የተገኙ መሆናቸውንም አስታውቀዋል የእርዳታ ድጋፉ በትግራይ ብቻ የተወሰነ አይደለም ያሉት ፓትሪክ መጌባርድ በምዕራብ ኦሮሚያም ልዩ ልዩ ድጋፎችን እያቀረቡ መሆናቸውን ተናግረዋል። በምዕራብ ኦሮሚያ ኤረር አካባቢ ስራ ያቆሙ በእጅ ግፊት የሚሰሩ የውሃ ቧንቧዎችን ስራ በማስጀመር መቶ ሺህ ሰዎችን የንጹህ መጠጥ ውሃ ተጠቃሚ እንዲሆኑ ማድረግ ችለናል። እንዲሁም በምዕራብ ወለጋ ጉሊሶ አካባቢ እንዲሁ ነዋሪው የንጹህ መጠጥ ውሃ ተጠቃሚ እንዲሆን ማድረግ ችለናል። ለአምስት ሺህ የቄለም ወለጋ አርሶ አደሮችም ምርጥ ዘርና የጥሬ ገንዘብ ድጋፍ አድርገናል። እንዲሁም በቁምቢ ወረዳ ለአምስት ሺህ አባውራዎች የእንስሳት መኖ አድርሰናል። ይህ በትግራይ፣ አማራ፣ ሶማሌ እና ሌሎችም ክልሎች እንደምናደርገው በኦሮሚያ ለሚገኙ የሕክምና ተቋማት የምናደርገውን የተለመደ ድጋፍ ሳይጨምር ነው። በሰሜንና ደቡብ ወሎ ዞኖች ውስጥ በሚገኙ አምስት ወረዳዎች ያሉ ከ30 ሺህ በላይ አባወራዎችን ተጠቃሚ የሚያደርግ የምርጥ ዘር ስርጭትም አድርገናል። ፓትሪክ መገባል ከፊታችን ያሉት ወራት የእርሻ ወቅቶች በመሆናቸው የዓለም አቀፍ ቀይ መስቀል ኮሚቴ ትኩረትም ከዚሁ ጋር የተያዘ እንደሚሆን ነው የተናገሩት። ወቅቱ የክረምት እርሻ የሚጀመርበት ወቅት በመሆኑ ድጋፍ የሚያስፈልጋቸው በሁሉም ክልሎች ያሉ አርሶአደሮች እንደ ምርጥ ዘር ያሉ ድጋፎችን እናደርጋለን። ከዚህ በተረፈ ለጤና ጣቢያዎች፣ ለሆስፒታሎች እና ለአካል ጉዳተኞች ማዕከላት የተለመደውን የህክምና ቁሳቁሶች ድጋፍ ማድረጋችንን እንቀጥላለን። ህብረተሰቡ የንጹህ የመጠጥ ውሃ እንዲያገኝ የምናደርገውን ድጋፍም የምንቀጥልበት ይሆናል። በአፋር በኩል ወደ ትግራይ የሚወስደው መስመር ተዘግቶ ከነበረበት ካለፈው ጥር ጀምሮ በአውሮፕላን 55 በረራዎችን በማድረግ በዋናነት የህክምና ቁሳቁሶችን ወደ ትግራይ ሲያደርሱ መቆየታቸውን የገለጹት ፓትሪክ መጌቫርድ አሁን ሰብአዊ ድጋፍ በተሽከርካሪ መቅረብ ከጀመረ በኋላ በአምስቱ ዙር ልዩ ልዩ ተሽከርካሪዎችን መላካቸውን እንዲሁም መሰል ድጋፎችን ለመቀጠልም ዝግጁ መሆናቸውን አስታውቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በኢትዮጵያ የተኩሶ ማቆሙ መቀጠሉንና ወደ ትግራይ የሰብአዊ ድጋፍ አቅርቦት መሻሻሉን በበጎ እንደሚያዩት ከሁለት ቀን በፊት አስታውቀው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ለተከታዩ ዘገባችን የምናልፈው ወደ ዩናይትድ ስቴትስ ነው። በዩናይትድ ስቴትስ በዚህ ሳምንት ቴክሳስ ዩቫልዲ ከተማ ውስጥ ሀያ አንድ ሰዎች ህይወት የጠፋበትን የመሰለ የጅምላ ግድያ ሲደርስ ዓለም በአንክሮ ይከታተላል። በየቀኑ በጥይት የሚገደሉ ልጆች ቁጥር ምን ያክል እያሻቀበ መሆኑ ግን በዚህ ደረጃ ጎልቶ አይታይም። ዩናይትድ ስቴትስ ውስጥ በጥይት የሚገደሉ አስራ አምስት ዓመት ያልሞላቸው ልጆች ቁጥር በየትኛው ምክንያት ከሚሞቱ ልጆች ቁጥር እንደሚበልጥ ጉዳዩን የተከታተሉ ተመራማሪዎች ይናገራሉ። ቆንጂት ታዬ፣ ቬሮኒካ ባልደራስ ኤግሊሲያስ እና ማይክ ኦሱሊቫን ያጠናቀሯቸውን ሪፖርቶች አጣምራ እንዲህ ታቀርበዋለች። እኚህ ሴት የልጅ ልጃቸው ሌላ ከተማ ውስጥ በጥይት ተመቶ ተገሎባቸዋል። የልጅ ልጄ በሁለት ጥይት ነው የተመታው። መጀመሪያ ከቅርበት ደረቱ ላይ ተመታ፣ ድጋሚ ጭንቅላቱ ላይ ተመታ። ማላኪ ጃክሰን ባለፈው ወር ነው ዋሽንግተን ዲሲ ውስጥ የተገደለው። ገና የ15 ዓመት ታዳጊ ወጣት ነበር። በግድያው የተጠረጠረ ሰው ተይዞ እየተመረመረ መሆኑን አያቱ ይናገራሉ። የጀመረው በሁለት ልጆች ጸብ ነው። ቃላት መለዋወጥ ነገር አለ አይደል? ዋሽንግተን ዲሲ ውስጥ ልጆቹ ሽጉጥ ይዘው ነው የሚሄዱት፣ ልክ አይስክሬም ይዘው እንደሚሄዱት በይው። ልጆች እንደዚህ በቀላሉ መሳሪያ ማግኘት የለባቸውም። አያቲቱ ለደህንነታቸው ስለሚሰጉ ፊታቸውን በጭንብል እንደሸፈኑ መነጋገሩን ነው የመረጡት። እንደ እሳቸው የልጅ ልጅ እንደ ማላኪ በዚህ የአውሮፓ 2022 ዓ.ም ብቻ 500 ልጆች በጥይት እንደተገደሉ የመሳሪያ ጥቃት መዝገብ የያዥ ወይም ተከታታይ የሚባል ተቋም አስታውቋል። አንዳንዶቹ በሰው እጅ ተመትተው፣ ሌሎች ደግሞ በአጋጣሚ አደጋ የሞቱ መሆናቸውን ነው የሚገልጸው የተቋሙ ዲሬክተር ማርክ ብራያንት ያስረዳሉ። አስራ ሁለት አስራ አንድ አስር ዓመት የሆኑ ልጆች የተደራጀ የወንጀል ቡድንም ሌላም እንቅስቃሴ ውስጥ ሊገቡ ይችላሉ። የአባታቸውን ሽጉጥ በጥንቃቄ ሳይቀመጥ እየቀረ እያገኙ ሲጫወቱበት የሚሞቱ አስር ዓመት ያልሞላቸው ህጻናትም አሉ። ቴክሳሷ ዩቫልዲ ከተማ ውስጥ በሚገኘው ትምህርት ቤት 19 ልጆችን ጨምሮ የሀያ አንድ ሰው ህይወት የጠፋበት የጅምላ ጥቃት ዓለምን አስደንግጧል። አንዳንዶቹ የሌላ ሰው ሽጉጥ በቀላሉ ያገኛሉ። አንዱ ችግር እርሱ ነው። ሌላው ደግሞ ልጆቹ ትምህርት ቤት ውስጥ ከሚያጋጥማቸው ወከባ ጋር ይያያዛል። በመሳሪያ ከሞቱት ልጆች ውስጥ ስልሳ ከመቶው የራሳቸውን ህይወት ያጠፉ ናቸው። ይሄ በአብዛኛው የሚከሰተው በገጠሩ አካባቢ ነው። ይሁን እንጂ አሜሪካ የዋሽንግተን ዲሲውን የ15 ዓመቱን ልጅ ማላኬ ጃክሰንን የመሳሰሉ ልጆች በየቀኑ በጥይት የሚገደሉበት ወረርሽኝ ውስጥ ነው የምትገኘው ይላሉ ጉዳዩን የሚከታተሉ ተመራማሪዎች። እንደ አውሮፓውያን አቆጣጠር በ2020 በጥይት የሚሞቱ ልጆች ቁጥር በ30 ከመቶ ጨምሯል። የሚሽጋን ዩኒቨርስቲ ተመራማሪዎቹ እንደሚናገሩት በመኪና አደጋ ሱስ አስያዥ መድኃኒት አደጋ ላይ በሚጥል መጠን በመውሰድ ወይም በካንሰር የሚሆን በሌላ ምክንያት ከሚሞቱ ልጆች ቁጥር በጥይት የሚሞቱት ልጆች ቁጥር ይበልጣል። ግሬገሪ ጃንስ የአእምሮ ሐኪም ናቸው። እንዲህ ይላሉ። አብዛኞቹ ከበድ ያለ ጭንቀት ችግር ተጠቂ ሆነው ይገኛሉ። በተለይ ሱስ የሚያስይዙ ነገሮችን የሚጠቀሙ ሲሆኑ ደግሞ ከአሁን ቀደም ታይቶ በማይታወቅ ደረጃ ራሳቸውንና ሌሎችን የመጉዳት ባህሪ ይታይባቸዋል። በቀን በቀን በየመንገዱ ሁለት ወይም ሶስት ልጅ ይሞታል። በጣም ነው የምናደደው፣ እናም የማዝ ነው። ግራ ገብቶናል። ጠንከር ያለ ሕግ ያስፈልጋል። ሐዘን ላይ ያሉት የማላኪ አያትና መላው ቤተሰቡ የፖለቲካ መሪዎች ልጆች እጅ መሳሪያ እንዳይደርስ እንዲያደርጉ እየጠየቁ ነው። የመሳሪያ ቁጥጥር ህግ እንዳይጠብቅ ለአመታት ግፊት ያደረገው ናሽናል ራይፍል አሶሲሽን የተባለውን ተቋም ለማነጋገር ቪኦኤ ጠይቆ መልስ አላገኘም። ድርጅቱ ቴክሳስ ዩቫልዲ ከተማ ውስጥ የ18 ዓመቱ አጥቂ በትምህርት ቤት ላይ ተኩስ ከፍቶ 19 ልጆችና ሁለት መምህራን ከገደለበት ጥቃት በጥቂት ቀናት ተከትሎ ዛሬ አመታዊ ጉባኤውን ቴክሳሷ ሂውስተን ከተማ ውስጥ ያካሂዳል። ዩቫልዲ የነዋሪዎቿ ቁጥር 16 ሺ አይሞላም። እናም ህጻናቱና መምህራኑ ከተጨፈጨፉበት ሮብ አንደኛ ደረጃ ትምህርት ቤት ወይም ከጥቃቱ ሰለባዎች ከአንዱ ጋር በአንድም ሆነ በሌላ መንገድ ትውውቅና ግንኙነት የሌለው የለም። የኚህኛዋ ሴት ልጅ ፈርናንዶ ሮድሪጌዝ በዚያ ትምህርት ቤት የአራተኛ ክፍል ተማሪ ነው። በጥቃቱ ዕለትም ትምህርት ቤቱ ውስጥ ነበር። ከአስተማሪዎች ጋር በመስኮት ዘሎ ነው የተረፈው። ከተገደሉት መካከል አንዳንዶቹ ጓደኞቹ ናቸው። የኚህኛዋ ሴት የልጅ ልጅ ልጅም እንዲሁ በመስኮት ዘለው ካመለጡት ውስጥ ነች። ታዲያ የአረጋዊቱ ወንድም አማኒ አልቫሬዝ ልጆች በቀላሉ መሳሪያ መግዛት ለምን ይችላሉ ብለው ይጠይቃሉ። አስራ ስምንት ዓመት ሲሞላቸው የፈለጉትን አይነት መሳሪያ እና ጥይት መግዛት ይችላሉ። እኔ ይህ ትክክል አይመስለኝም። ትውልደ ናይጄሪያው አፌአ ኦቢዬጎና ከሚኖርባት ከቴክሳሷ ኦስተን ከተማ ሐዘኑን ለመግለጽ ወደ ዩቫልዲ ተጉዟል። ከሶስት ዓመታት በፊት እዚያው ቴክሳስ ክፍለ ግዛት ሚድላንድና ኦዴሳ ውስጥ ታጣቂ ጥቃት ባደረሰበት ጊዜ ሰባት ሰዎች ሲገደሉ እሱ በሶስት ጥይት ተመቶ በእድል ነው ሕይወቱ የተረፈው። ዜናውን ስሰማ በጣም አዘንኩ። ለሁለት ወይም ለሶስት ቀን እንቅልፍ አልወስዳልኝ። ልሂድና የመጨረሻ አክብሮቴን ልግለጽ ብዬ ነው ወደዚህ የመጣሁት። ኤፎ ፖለቲከኞችን የልጆችን ደህንነት መጠበቅ ነበረባቸው። እነሱም በሚፈሰው የሰው ደም ተጠያቂ ናቸው በማለት ይወቅሳል። ተከታዩ ዘገባችንም እዚሁ ዩናይትድ ስቴትስ የሚያቆየን ይሆናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ቤጂንግ ዓለምን ለ75 ዓመታት ወደፊት እንድትራመድ ባደረጉት ዓለም አቀፍ እሴቶች ላይ የረጅም ጊዜ ፈተና ሆናለች ሲሉ በመግለጽ የባይደን አስተዳደር ከቻይና ጋር የሚኖረውን ግንኙነት ምን እንደሚመስል የሚያሳየውን እቅድ ዛሬ ይፋ አድርገዋል። የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያደረሰችን ዘገባ እንደሚከተለው ይቀርባል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እንዳስታወቁት ዩናይትድ ስቴትስ በቻይና ላይ የምትከተለው ፖሊሲ በሶስት ቃላት የሚገለጽ ነው፤ መዋለን ዋይ ማፍሰስ፣ ጥምረትና ፉክክር። እዚህ ሀገራችን ውስጥ ለጥንካሬያችን መሠረት በሆኑት መወዳደሪያዎች፣ ፈጠራዎቻችንና ዲሞክራሲያችን ላይ መዋለን ዋይ እናፈሳለን። ጥረታችን አንድ አይነት ዓላማ ካለን አጋሮቻችን ጋር በማጣመር እነዚህን እሴቶቻችንን እናሳድጋለን። እንዲሁም ፍላጎታችንን ለማስከበርና ለመጪው ትውልድ ያለንን ዓላማ ለመገንባት ከቻይና ጋር እንፎካክራለን። ይህንን ትግል የምናካሄደው ደግሞ በራስ መተማመን ነው። ብሊንከን አክለው ዋሽንግተን ከቤጂንግ ጋር ግጭት ውስጥ የመግባት ፍላጎት እንደሌላትና ዩናይትድ ስቴትስ ቻይና ገሸሽ እያደረገቻቸው ያሉትን ዓለም አቀፍ ሕጎችና ተቋማት ለመጠበቅ ቁርጥ አቋም እንዳላት ገልጸዋል። በሺጂንፒንግ አስተዳደር የቻይና ኮሚኒስት ፓርቲ በሀገር ውስጥ የበለጠ ጨካኝ፣ በውጭ ደግሞ የበለጠ ጠባጫሪ ሆኗል። ይህንን ደግሞ ቤጂንግ ቻይና ውስጥ እያካሄደችው ባለችው የጅምላ ቁጥጥርና ያንን ቴክኖሎጂ ደግሞ ከሰማንያ በላይ ወደሚሆኑ ሀገሮች እያስፋፋች እንዳለች ማየት ይቻላል። በደቡብ ቻይና ባህር ላይ ሰላምና ጸጥታን የባህር ላይ ንግድና ዝውውር ነጻነትን በሚጎዳ መልኩ የባህር ወደብን በሕገ ወጥ መንገድ ለማስፋፋት መሞከሯም ሌላ ማሳያ ነው። የተባበሩት መንግስታት የሰብአዊ መብቶች ድርጅት ኃላፊ ሚሼል ባቸሌት ቤጂንግ በርካታ የዊገር ማህበረሰብ ተወላጆችን በማሰር የሚደርስባትን ክስ ለማጣራት ወደ ሺንጃንግ መጓዛቸውን ተከትሎ ብሊንከን ዩናይትድ ስቴትስም ቤጂንግ በምታደርሳቸው የሰብአዊ መብቶች ጥሰት ላይ ማተኮሯን እንደምትቀጥል አስምረውበታል። በዘርና በሃይማኖት በቁጥር አናሳ በሆኑ ማህበረሰቦች አያያዝ እንዲሁም ሌሎች ድርጊቶች ቻይና በተደጋጋሚ ከምትጠቅሰው የተባበሩት መንግስታት ድርጅት ቻርተርና ሁሉም ሀገራት ከሚከተሉት ዓለም አቀፍ የሰብአዊ መብቶች ድንጋጌ ጋር የሚጣረስ ነው። ቤጂንግ በሆንግኮንግ ውስጥ የምታፍነው ነጻነት በተባበሩት መንግስታት ውስጥ በተደረሰው ስምምነት ላይ የተቀመጠውን የርክክብ ስምምነት የሚጥስ ነው። ፕሬዚዳንት ጆ ባይደን ሰኞ እለት ባደረጉት ንግግር ዩናይትድ ስቴትስ ታይዋንን ለመደገፍ ወታደራዊ ኃይሏን ለመጠቀም ፈቃደኛ መሆኗን መግለጻቸው ባለስልጣናት መግባት ካቆሙት ቃል ኪዳን በተለየ መልኩ ዩናይትድ ስቴትስ ስትከተል የቆየችውን አሻሚ የፖሊሲ ስልት የቀየረ ነው ብሊንከን ግን የዩናይትድ ስቴትስ ፖሊሲ አሁንም አልተቀየረም ባይ ናቸው። ዋል አር ፖሊሲያችን አልተቀየረም። የተቀየረው ቻይና ታይዋንን ከሌሎች የዓለም ሀገራት ጋር ያላትን ግንኙነት ለማቋረጥና በዓለም አቀፍ ተቋማት ውስጥ እንዳትሳተፍ ለማገድ የምታደርገው ጭቆና እየጨመረ መሄዱ ነው። ቤጂንግ ተንኳሽ ንግግሮችን በማድረግና የጦር አውሮፕላኖችን በየቀኑ በሚባል ደረጃ በታይዋን አካባቢ በማብረር ተጠምዳለች። እነዚህ ንግግሮችና ድርጊቶች ደግሞ በከፍተኛ ሁኔታ አለመረጋጋት ይፈጥራሉ፣ ለስሌታዊ ስህተት ይዳርጋሉ፣ እናም የታይዋንን ሰላምና መረጋጋት አደጋ ውስጥ ይከታሉ። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ከቻይና ጋር ግንኙነቷን የማቋረጥ ፍላጎት እንደሌላት አጽንኦት ሰጥተው በምትኩ አሜሪካ የምትፈልገው አግባብ ባለው መንገድና የዩናይትድ ስቴትስን ብሔራዊ ደህንነት አደጋ ውስጥ በማይጥል መልኩ እስከሆነ ድረስ ከእስያዋ ልዕለ ሀያል ሀገር ጋር የንግድና መዋለ ንዋይ ፍሰት ግንኙነቷን መቀጠል ነው ብለዋል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስስ 12 ላይ የሚተላለፈውን የአርብ ምሽት ስርጭታችንን ነው። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን ልታደርሱን ትችላላችሁ። ተከታዩ ዘገባችን ወደ አፍሪካ የሚመልሰን ይሆናል። በደቡብ አፍሪካ የሚገኝና የፀሐይ ኃይልን መጠቀም የሚያበረታታ ኩባንያ ከተለያዩ የዓለም ክፍሎች ገንዘብ በማሰባሰብ በዚምባብዌ የሚገኝ አንድ የእርሻ መንደር የፀሐይ ኃይል እንዲጠቀም በማስቻሉ ገበሬዎችን ተጠቃሚ አድርጓል። ዘሰን ኤክስቼንጅ የተባለው ኩባንያ እስካሁን ወደ 14 ሚሊዮን ዶላር በመሰብሰብ በመንደሩ የሚገኘውን እርሻና ገበሬዎች በፀሐይ ኃይል እንዲደገፉ አድርጓል። ባቡንጋ ከቪኦኤ ለላከውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል። ከዚምባብዌ መዲና ሀራሬ 80 ኪሎ ሜትር ርቀት ላይ የሚገኘው እርሻ ነምቢ ፍሬሽ ኤክስፖርት በተባለ ኩባንያ የሚተዳደር ሲሆን ብሉቤሪስ በመባል የሚታወቀውን ፍራፍሬና አተር የመሳሰሉ ምርቶችን ለአውሮፓና አውስትራሊያ ገበያ ይልካል። የኤሌክትሪክ መቆራረጥ ትልቅ ችግር በመሆኑና አካባቢን የማይጎዳ የግብርና ዘዴ መጠቀም አስፈላጊ ሆኖ በመገኘቱ እርሻው አካባቢን የማይጎዳ የኃይል አማራጭ ወደ መጠቀም ተሸጋግሯል ይላሉ የኩባንያው ኃላፊ ኤድዊን ማሲምባ ሞዮ። አካባቢያችንን በማይጎዳ መልኩ የግብርና ስራችንን እንዴት አድርገን ማከናወን አለብን የሚለውን ጉዳይ እንደገና ማየትና ማሰብ አስፈላጊ ሆኖ አግኝተነዋል። የፀሐይ ኃይል በግልጽ የሚታይ አማራጭ ነው። አፍሪካ ውስጥ ነው ያለነው። አፍሪካ ደግሞ ብዙ ፀሐይ ታገኛለች። ኩባንያው እንዳለው ዚምባብዌ እየተደረገ ያለው የፀሐይ ኃይልን ለእርሻ የመጠቀም ዘዴ በሌሎች የአፍሪካ ክፍሎችም ጥቅም ላይ ውሏል። በተሰበሰበው ገንዘብ እስካሁን ስልሳ የሚሆኑ በአገሪቱ የሚገኙ የእርሻ አካባቢዎች የፀሐይ ኃይልን የሚቀይር ቴክኖሎጂ ተገጥሞላቸዋል። የደቡብ አፍሪካው ኩባንያ እንደ ገለጸው እስካሁን ሁለት ሺህ ከሚሆኑ በተለያየ ዓለም ክፍል ከሚኖሩ ሰዎች አንድ ነጥብ አራት ሚሊዮን ዶላር በመሰብሰብ የዚምባብዌውን ፕሮጄ ደግፏል። እንደ ነምቢ ፍሬሽ ያሉ የዚምባብዌ ኩባንያዎችን እንደ ጥሩ ምሳሌ ወስደን እነሱን በመከተል አካባቢው እንዳይጎዳና ዘላቂ ጥቅም እንዲሰጥ ለመስራት ተስፋ እናደርጋለን ብሉቤሪስ አምርቶ ለውጭ ገበያ የሚያቀርበው ሲምባቺቲዳ አንዱ የፕሮጄው ተጠቃሚ ነው። ቤተሰቤን ለመንከባከብ ተጨማሪ ገቢ ያስገኝልኛል። በተጨማሪም የኤሌክትሪክ መቆራረጥ አሁን ብዙ ችግር አይፈጥርብንም። በተከታታይ ሰብላችንን ውሃ ማጠጣት ችለናል። ዚምባብዌ ለአመታት የኃይል መቆራረጥ ሲያጋጥማት ቆይቷል። ኃይልን ከጎረቤት ሀገራት ለማስገባትም የምታደርገው ጥረት ከባድ ፈተና ሆኖባታል። ነምቢ ፍሬሽ ኤክስፖርት የተባለው ይህ ኩባንያ ግን የፀሐ ኃይል ፕሮጄውን ወደ 1.9 ሜጋዋት በማሳደግ ብዛት ያላቸው ገበሬዎችን ተጠቃሚ ለማድረግ ሥራውን ለማስፋፋት አቅዷል። ወደ ሀገር ውስጥ ዘገባዎች ስንመለስ ባለፈው አመት ከማዕከላዊ ጎንደር ጭልጋ ወረዳ አይከል ከተማ ተፈናቅለው ጎንደር አዘዞ የነበሩ ተፈናቃዮችን ወደ ቀያቸው የመመለስ ስራ መጀመሩን የማዕከላዊ ጎንደር ዞን አስታወቀ። ተፈናቃዮቹ እየተመለሱ ያሉት ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከምሁራን እና ከሌሎች የህብረተሰብ ክፍሎች የተውጣጣ ምክር ቤት ከነዋሪዎች ጋር ባደረገው ምክክር በስምምነት ላይ በመደረሱ መሆኑን የማዕከላዊ ጎንደር ዞን ጠቅሷል ዋል። ወደ ቀድሞ ቀያቸው ሲመለሱ በከተማው ነዋሪዎች ደማቅ አቀባበል በመደረጉ የተደሰቱት ተፈናቃዮች ተከስቶ የነበረው ግጭት የጥቂት የፖለቲካ ነጋዴዎች ሴራ ነው ብለዋል። አስቴር ምስጋናው ዝርዝር አላት። በማዕከላዊ ጎንደር ዞን ጭልጋ ወረዳ በተለያዩ ጊዜያት ተፈጥረው በነበሩ ግጭቶች የአካባቢው ነዋሪዎች መፈናቀላቸው ይታወሳል። ባለፈው ዓመት ሚያዝያ ወር ላይ በወረዳው ዋና ከተማ ይከል በተከሰተው ግጭት መኖሪያቸውን ለቀው በጎንደር ከተማ የነበሩት አቶ ግርማ በየነ የአካባቢው ሰላም ሁኔታ በመሻሻሉ ሰሞኑን ወደ ቀያቸው መመለሳቸውን ይናገራሉ። በጣም በጣም በሚያሳዝን አይነት መልኩ ይሄኛው አካባቢውን ትቼ በመሄዴ ያዝን ነበር። ከሶስት ቀን በፊት ስንመለስ ሁሉም ማህበረሰብ በደስታ በልልታና በጭብጨባ ነበረ የተቀበለን። በጣም ደስ የሚል አቀባበል ነው የነበረው። የህዝብ ለህዝብ ግጭት አይደለም። እንዲያውም አሁን የተፈናቀለውና ወደ ቤቱ ወደ ቀየው እንዲመለስ እየተጠየቀ ያለው ማህበረሰብ በጥቂት ጽንፈኞች የመጣ ችግር እንጂ ማህበረሰቡ፣ የቅማንት ማህበረሰብ አማራን ለመውጋት፣ አማራ ቅማንትን ለማጥፋት ለመውጋት የተነሳበት ጊዜ የለም። አሁንም አልተደረገም ነው በግልጽ እየተናገረ ያለው የእኔም እምነት ይሄ ነው። አቶ መራ ቦጋለህ የአይከል ከተማ ነዋሪና ባለፈው ዓመት በተከሰተው ግጭት ቀያቸውን ለቀው በጎንደር ከተማ የቆዩ ናቸው። አቶ መራ እንደሚሉት እርቀ ሰላሙ በመውረዱ ደስተኛ ናቸው። ይህም ሆኖ እርቁ ከልብ መሆኑን እንደሚጠራጠሩ ይናገራሉ። ከነበረው አንዳንድ ሁኔታ ከአሁን በፊት ከነበረው ከልብ የሚሆን አይሆንም ባናውቅም ጥሩ ነው የነበረው ግን ከልብ ነው የሚለውን ነገር ቀስ በሂደት ነው የምናውቀው። አሁን እና ሰላሙ ለጊዜው አሁን ባለው ኮንዲሽን ጥሩ ነው ብለን እናስባለን። ግን ወጣ ብሎ መቀመጥ ግን ትንሽ ከበድ ስለሚነው ሰው እየተቀመጠ ያለ አሁን እዩ ኃይልና መከላከያ ባለበት ሰፈር ብቻ ስለሆነ ነው። እኔ ከሁለቱም ብሄር ነው የምወለደው ግን የጽንፈኛውን ሀሳብ ስላልተቀበልኩ ነው ከቦታው እንድፈናቀል ይደረኩትኝ። ስለዚህ ሰው ከልብ ገና ደባውን አጋልጦ የመስጠት እንትኑ ገና ነው። ምክንያቱም ወንድሙ ስለሆነ አክስቱ ልጅ ወንድሙ ልጅ ስለሆነ ያን አጋልጦ ለመስጠት ገና ነው። የማዕከላዊ ጎንደር ዞን የገዢው ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ገድፍ ጌትነት ባለፈው ዓመት ከጭልጋ ወረዳ አይከል ከተማ ተፈናቅለው ጎንደር አዘዞ የነበሩ አንድ ሺ አንድ መቶ ሰላሳ ሁለት ተፈናቃዮችን ወደ ቀያቸው የመመለስ ስራ መጀመራቸውን ይናገራሉ። ከሁለቱ ማህበረሰብ ነው የተፈናቀሉት። በአማራም ከቅማንትም ማለት እነዚህ አዘዞ አካባቢ ነበር የቆዩት። አሁን ከአስራ አንድ ሺ ዘጠኝ መቶ ሰላሳ ስምንቱ አንድ ሺ አንድ መቶ ሰላሳ ሁለት የሚሆኑት ከሁለቱ ማህበረሰብ ወደ ባይክል ከተማው ተቀያቸው ተመልሰዋል። ያው ከተማው ወደ ሁለት በሬ አርዶ ነው እንግዲህ ማህበረሰቡ እንኳን ደህና መጣችሁ ልነ በሚል ከፍተኛ የሆነ ደስታ በማድረግ የተቀበላቸው ማለት ነው ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከምሁራን እና በአካባቢው ማህበረሰብ ዘንድ ተደማጭነት ካላቸው የተዋቀረው ካውንስል የህዝብ ለህዝብ ምክክር በማድረጉ በአካባቢው ሰላም ሊወርድ ችሏል ብለዋል። አቶ ገድፍ የቅማንት ህገወጥ ቡድን ብለው የገለጹትን ታጣቂ ደግፈው ጫካ ገብተው የነበሩ ከሁለት መቶ በላይ ግለሰቦች የተደረገላቸውን የሰላም ጥሪ ተቀብለው ወደ ማህበረሰቡ ተቀላቅለዋል ብለዋል። የቅማንትን የማንነት ጥያቄ ያስኩ በሚል ምክንያት ግን የቅማንትን ማህበረሰብ ደግሞ የሚገ- ሁለተኛ ደግሞ በዚህም ጎበዝ አለቃ የሆነ ማለት ነው። በሁለቱም በዝብሪት ማህበረሰቡ ነበር እየተጎዳ የቆየው ማለት ነው። ስለዚህ ይህን ጥንፈኛ መሰረት አድርጎ ዝም ብለው ነገሩ ሳይገባቸው የወጡ አሉ፣ በወንጀል ያልተጠየቁ ማለት ነው። እነዚህ ካውንስሎች ወደ ማህበረሰቡ ውስጥ ነው የገቡ። ሁለተኛ ወንጀል ያለበትም በወንጀሉ ይጠየቃል፣ ወንጀል የሌለበትም አንም አይጠይቀውም። ወደ ሰላም ግቡ ተባለ። ይህን ጥሪ መሰረት አድርጎ ወደ ሁለት መቶ ሀያ አምስት ገባ ወደ ጫካ የነበሩት ማለት ነው። ከዚህ ውስጥ ወደ መቶ ሰማኒያ ዘጠኝ የሚሆነው ከአዲሱ ወሰደ ውይይቱም ጥሩ የሆነ መግባባት ተፈጠረ። ወደ ሰላም ተመልሶ ለማህበረሰቡ ጋር እንዲኖር በሚል የመንግስት ዳይሬክሽን ተሰጠ። በሱ መሰረት እዚህ ውጤት መድረስ ቻልን ማለት ነው። ወደ ቀያቸው ለተመለሱ ተፈናቃዮች የከተማ አስተዳደሩ ቤት እንደተከራየላቸው የተናገሩት አቶ ገድፍ የጸጥታ አካላትም ተመድበዋል ብለዋል። እንጨት የቤት መስሪያ ጉዳይ ማህበረሰቡ ለመቻል ዝግጁ ነው። ይህንም እያዋጣ ነው እንጨት ማለት ነው። የኢንዱስትሪ እቃዎችን የካውንስሉ የተለያዩ ተቋሞችን እየጠየቀ ነው። የከተማ አስተዳደሩም ቤታቸው የተቃጠለባቸውን እራሱ ቤት ተከራይቼ አስገባለሁ በሚል ነው ከዛም ከተፈናቀሉበት ቃል ገብቶ ያመጣቸው አሁንም ይህም የገባውን ቃል እየፈጸመ ነው ያለ በፊት የሁለቱም ሰላም አስከባሪዎች ለየራሳቸው ነበር የሚሰሩ። አሁን ግን ወደ አንድ መጥተው አብረው እየሰሩ እየተጋገዙ ነው ያለ። ሁለተኛ ልዩ ኃይልና የመከላከያ ሰራዊት አለ አካባቢው ማለት ነው። ስለዚህ ጸጥታው አስተማማኝ ነው። አሁን ግን እያንዳንዱ ሰው ራሱ የሰላሙ መፍትሄ ሰጭ መሆን አለበት ነው በዋነኝነት አሁን ይህ ብሔር ቀርቶ አቶ ከሌ የተባለ ሰው ገደለ በሚል ብቻ ነው እየፈረጀ ያለ ማህበረሰባችን ማለት ነው። ወደ አንድ መምጣቱ የሚያሳየው ተፈናቃዮቹ ወደ ቀድሞ ቀያቸው ሲመለሱ አቀባበል ካደረጉ የከተማዋ ነዋሪዎች ውስጥ ሻምበል ታምራት ሊጣ አንዱ ናቸው። ከተመላሽ ወንድሞቻቸው ግን እንደሚቆሙ ገልጸው፣ እርቁም ከልብ አይደለም ብለው ለሚጠራጠሩ ሰዎችም ስጋት ባይገባቸው ይሻላል ብለዋል። ችግር የደረሰባቸው ወንድሞቻችን ወገኖቻችን አሉ ይህ ምናልባት አንደኛ ህዝቡ ራሱ ማድረግ የሚችልበት አቅጣጫ ካለ ህብረተሰቡ የሚያደርገው ነገር ይኖራል። በህዝብ ብቻ ሳይሆን መንግስት እንደ መንግስት እንደገና ደግሞ ለእነዚህ ወንድሞቻችን እህቶቻችን፣ ቤት ወይም ንብረታቸው ለወደመባቸው በቃ ማሰብ የሚገባውን ያህል የሚያስብበት ነገር ይመስለኛል። ከዛ ውጭ በዚህ በጸጥታ ጉዳይ ምንም የሚያሰጋ ነገር የለም። ምክንያቱም የጸጥታ አካሎች አሉ። ህዝቡ ራሱ ጸጥታችንን ማስከበር አለብን። እስካሁን ድረስ የራሳችን ችግር ነው ለዚህ ሁሉ የዳረገን የሚል ጸጸት ነው ያለው፣ በውስጡ ቁጭት ነው ያለው። ስለዚህ በሰላሙ በኩል ምንም አይነት የሚፈጠር ችግር የለም። ትናንትና የችግሩ ፈጣሪዎች እኛውናል። አሁን ደግሞ ለችግሩ መፍትሄ የምንሆነው እኛውን እስከሆን ድረስ ስለዚህ እነዚህ ችግሮች የማስወገድ ችግር ፈጣሪዎችን ለህግ የማቅረብ ስራ ያለው። በጭልጋ ወረዳ በተለያዩ ጊዜያት በተነሱ ግጭቶች ከአስራ አንድ ሺ ዘጠኝ መቶ በላይ ተፈናቃዮች ጎንደር አዘዞ እንደሚገኙና የዞኑ አስተዳደር ከእነዚህ ውስጥ አንድ ሺ አንድ መቶ ሰላሳ ሁለቱን ከቀናት በፊት መመለስ መጀመሩን የማዕከላዊ ጎንደር ዞን የብልጽግና ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ገድፍ ጌትነት አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ነው ባህርዳር። በዚሁ ወደ ደቡብ ክልል ነው የምናልፈው። ከሁለት ሳምንት በፊት ደቡብ ኦሞ ዞን ውስጥ በተለያዩ አካባቢዎች በነዋሪዎች ላይ በተፈጸመ ጥቃት ከመኖሪያ ቀያቸው የተፈናቀሉ ሰዎች ችግር ላይ መውደቃቸውን ገልጸው ምንም አይነት እርዳታ እንዳልተደረገላቸው ተናግረዋል። በሌላ በኩል በውጭ የሚኖሩ የማህበረሰቡ ተወካይ እየተወሰደ ያለው እርምጃ ሰላምን የሚያመጣ አይደለም ይላሉ። ጽዮን ግርማ በዚህ ዙሪያ ሰፋ ያለ ዝግጅት አሰናርታለች። የዛሬውን በቃለ ምልልስ ትጀምራለች። እስቲ ራስዎትን ያስተዋውቁኝ። ስለጋበዛችሁ አመሰግናለሁ። ዶክተር አስረስ አድሜ ጌቃይ ይባላለሁ ሙሉ ስሜ። ብሩኔል ዩኒቨርሲቲ ለንደን በሕግ ዲፓርትመንት ሲኒየር ሌክቸር ሆኜ ነው የሚሰራው። የደቡብ ኦሞ ተወላጅ ነኝ እና ይሄ ነው የሕግ መምህር ነኝ። ከአካባቢው ጋር ጥብቅ የሆነ ትስስር አለኝ። ለንደን አካባቢ ብኖርም የአካባቢውን ጉዳይ በየጊዜው ያው ይከታተላለሁ። ምን ያህል ጊዜ ሆኖት ከአካባቢው ከወጡ? ከአካባቢው ከወጣው በእርግጥ ብዙ ጊዜ ሆኖኛል። እንግዲህ የመጀመሪያ ዲግሪየን መማር ከጀመርኩ በኋላ ነው። ባጭሩ ከአካባቢው ከወጡ ምን ያህል ጊዜ ሆኖት? ብዙ አመት፣ ከአስር አመት በላይ ሆነ። ሰሞኑን ጽሁፍ ጽፈዋል። ጽሁፍ የጻፉት በደቡብ ኦሞ ዞን አሪ ወረዳ ውስጥ ስለተፈጠረው ግጭት ነው። በዛ ግጭት ቤት ንብረታቸው የተቃጠለ እንዲሁም የተፈናቀሉ፣ ከተፈናቀሉም በኋላ ወደ ቀያቸው ያልተመለሱ ሰዎችን አነጋግረናል። በተጨማሪም ደግሞ በዞኑ የአካባቢውን አመራሮች ጠይቀናል። እነዚህን ከቀያቸው የተመለሱ ሰዎችን ወደ ቀያቸው ለመመለስ እየተሰራ መሆኑንም ገልጸውልናል። የታሰሩ ሰዎችም እንዳሉ ነግረውናል። እርስዎ ስለዚህ ጉዳይ ምን ይላሉ? አመሰግናለሁ። ያው የተከሰተው ግጭት በጣም አሳዛኝ ነው። ብዙ የሆነ የንብረት ውድመት ደርሷል። ወገኖቻችን ላይ የደረሰ ወንጀል ነው። መወገዝ ያለበት ነገር ነው። እንደዛ ካልኩ በኋላ መጥቀስ የምፈልገው ነገር ምንድን ነው? በዋነኛነት አሁን ትኩረት መሰጠት ያለበት አንደኛ የተጎዱ ወገኖችን የተፈናቀሉትን ወደ ቀያቸው እንዲመለሱና መልሶ መገንባት ስራ ላይ ትኩረት መሰጠት አለበት። ሁሉም ባለድርሻ አካላት መንግስትም፣ እንጂኦዎቹም የአሪ ማህበረሰብን አሪም ያልሆነ ማህበረሰብ፣ ሁሉም ባለድርሻ አካላት የተቻለውን ሚና መጫወት አለበት፣ መልሶ በማቋቋም ደረጃ። ሁለተኛ የጥፋቱ ፈጻሚዎች ለሕግና ፍትህ መቅረብ አለባቸው። ለዚህ ሁሉም የባለድርሻ አካላት አሁንም የራሱን አስተዋጽኦ ማድረግ አለበት። ከጸጥታ አካላት ጋር ተባብሮ መስራት አለበት። ሶስተኛ፣ ዘላቂ ሰላም እንዲኖር የእርቅ ስራ መሰራት አለበት። ደቡብ ኦሞ በጣም ሰላማዊ ከሚባሉ የኢትዮጵያ አካባቢዎች ውስጥ አንዷ ነች። ይህን ያክል የከፋ በማንነትና በብሔር ላይ የተመሰረተ ግጭት አይታይም። በደቡብ ኦሞ ውስጥ ሁሉም በሰላም በመከባበር የሚኖሩበት አካባቢ ነች። ከአስራ ስድስት በላይ ብሔረሰቦች የሚኖሩበት አካባቢ ነች እና እስቲ ሰላም ዶክተር አስራ ስድስት ላይ ላቋርጦት እና በርሶ እይታ በርሶ አመለካከት ሁሉም ግጭት ውስጥ የተሳተፉ አካላት ተጠያቂ መሆን አለባቸው እያሉ ነው እና በርሶ አስተያየት ይህንን ጉዳይ ዘርዘር አድርገን አድማጮችም በግልጽ እንዲረዱት ዘርዘር ስል ረጅም ሰዓት ይወስዳል ማለቴ ሳይሆን አጠር አድርገው ግን ደግሞ በግልጽ ማንን ነው የዚህ የጥቃት ወይም ደግሞ የዚህ ድርጊት ተፈጻሚዎች ለሕግ መቅረብ አለባቸው የሚሉት የትኞቹን ቡድን ወይም የትኛውን አካል ነው? አመሰግናለሁ። በእርግጥ ጉዳዩ ውስብስብ ስለሆነ በአጭር ጊዜ ውስጥ እነዚህ ተጠያቂ ናቸው ብሎ መናገር ይከብዳል። ቡድኖችን እንደዚሁ ያለ በቂ መረጃ መፈረጅ አይቻልም። የሕግ አካላት የፍትህ አካላት የራሳቸውን ስራ መስራት አለባቸው። ነገር ግን በመሪህ ደረጃ ይሄ ችግር የተነሳው ከዞን መዋቅር ጥያቄ ጋር ተገናኝቶ ነው። የዞን መዋቅር ጥያቄው በሰላማዊ መንገድ ሲጠየቅ የቆየ አብዛኛው የአሪ ማህበረሰብ ጥያቄ ነው። ከዚያ ተነስቶ ነው እንግዲህ ቀስ በቀስ ወደ ግጭት ያመራው። ስለዚህ ይህንን ወንጀል የሰሩት እሳት ቃጠሎ እና ዝርፊያ የሰሩት ይህንን ዝርፊያ ያቀናጁት ግልጽ የሆነ በቂ የሆነ መረጃ ሲገኝባቸው የጥፋታቸውን የፍትህ ስርዓቱ የሰጣቸውን ቅጣት ይቀጣሉ። ነገር ግን መዋቅር ያወደዛ ነገር ግን ብለው ከማለፎት በፊት የእኛ መረጃ የሚያሳየው ጥቃቱ የደረሰባቸውን ሰዎች ከጥቃቱም አምልጠው፣ ተፈናቅለው የሚገኙ እንዲሁም በሰዓቱ የተቀረጹትን ምስሎች እንደተመለከት ነው። ጣቶች በቡድን ተደራጅተው የሰላማዊ ሰዎችን ቤት ንብረት ማቃጠላቸው ታይቷል። ይህንን እርስዎ ያስተባብላሉ? በእርግጥ እኔ የተቀረጹ ምስሎችን ያው ስላላየው፣ በዛ ጉዳይ ላይ የምናገረው ነገር አይኖረኝም። ነገር ግን የመዋቅር ጥያቄው በሰላማዊ መንገድ ሲነሳ የነበረ ጥያቄ ነው። ነገር ግን ያንን ጥያቄ የሚደግፉ ወጣቶች አሁን በተሰራው ወንጀል ውስጥ አልተሳተፉም ማለት አይቻልም። የመዋቅር ጥያቄውን የሚደግፉ ጥቂት ወጣቶች በስነተኝነት፣ በግልልተኝነት ወንጀል ሰርተው ሊሆን ይችላል። ይሄ በበቂ መረጃ እና ማስረጃ ሲደገፍ፣ ሲረጋገጥ የፍትህ ስርዓቱ የሰጣቸውን ቅጣት ይቀጣሉ። ነገር ግን አሁን እየሆነ ያለው በሰላማዊ መንገድ ጥያቄውን ሲያራምዱ የነበሩ ግለሰቦች አብዛኛዎቹ የፀጥታ ኃይሎች ትኩረትን ስበዋል እና አግባብ ባልሆነ መንገድ የጥቃት ሰለባም እየሆኑ ነው። ስለዚህ የፀጥታ ኃይሎች አሁን ሚዛናዊ የሆነ ስራ መስራት አለባቸው። የመዋቅር ጥያቄውን በሰላማዊ መንገድ ሲያራምዱ የነበሩት ግን የራሳችን ወገኖቻችንን ወንጀል ያልፈጸሙባቸው በግፍ በቂ መረጃ ሳይኖር ሊታሰሩና ሊቀጡ አይገባም። ሚዛናዊ የሆነ ስራ መሰራት አለበት። ይህም አንደኛ ለሁሉም ማህበረሰብ ተቀባይነት ያለው እርካታ የሚሰጥ ፍትህ እንዲመጣ ያደርጋል። ሁለተኛ ችግሩ ይበልጥ እንዳያገረሽ፣ ቅሬታ እንዳይፈጠር፣ ማህበረሰቡ ከዚህ በፊት ወደ ነበረበት እንዲመለስ፣ ለሰላም እና ከፍተኛ የሆነ አስተዋጽኦ ያበረክታል። ሚዛናዊ የሆነ ፍትህ ማስፈን። ስለዚህ ምንድነው ነጥቡ? የተሳተፉ ሰዎች ይኖራሉ። ቤት ተቃጥሏል። ንብረት ተዘርፏል። በእርግጠኝነት ይህንን ያቀናጁ ግለሰቦች ሰዎችም አሉ። በቀጥታም ድርጊቱን የፈጸሙ አሉ። እነሱ በቂ ማስረጃ ተለይተው ፍትህ የሰጣቸውን ቅጣት ማግኘት አለባቸው። ይሄ የሚያከራክር አይደለም። ነገር ግን ከዚህ በፊት የመዋቅር ጥያቄውን በሰላማዊ መንገድ ስላራመዱ አሁን ይህንን አቀናጅተዋል ብሎ በግምት ሰራ ስራ ፍትህን ያጓድላል። አድማጮች እንዲሁም ተመልካቾች በደቡብ ኦሞ ዞን ያለውን ግጭት አስመልክቶ ጽዮን ግርማ ያሰናዳችው ዘገባ በዚሁ አላበቃም። የአካባቢውን ነዋሪዎችና ባለስልጣናትን ምላሽ አካታ በነገው ምሽት ትመለሳለች። የእኛ መሰናዶ በዚሁ አበቃ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በነገው እለት በተለያዩ መሰናዶዎች እንመለሳለን። ለዛሬ አብራችሁን ስለነበራችሁ እናመሰግናለን። ሰላም። Jangan